በኢትዮጵያ ውስጥ በመገንባት ላይ ካሉት ዘጠኝ አዳዲስ እና ሰፋፊ የመስኖ ፕሮጀክቶች መካከል አንዱ በምዕራብ ሸዋ አምቦ አቅራቢያ የሚገኘው የጉደር ፋጦ የመስኖ ፕሮጀክት ግንባታ ነው። የዚህ ፕሮጀክት ግንባታ ባለፈው ዓመት የተጀመረ ሲሆን በአሁኑ ጊዜም ከአስር በመቶ በላይ መድረሱን በውሃ መስኖና ኤነርጂ ሚኒስቴር የመስኖ ልማት ኮሚሽን ምክትል ኮሚሽነር ኢንጂነር ሳሙኤል ሁሴን ገልጸዋል። ለግንባታው ከሶስት ቢሊዮን ሶስት መቶ ሚሊዮን ብር በላይ የተመደበ ሲሆን በአሁኑ ጊዜ ስለሚገኝበት ሁኔታ በሚኒስቴ የመስኖ ልማት ኮሚሽን ምክትል ኮሚሽነሩ ኢንጂነር ሳሙኤል ሁሴን እንዲያብራራሉ። የጉደር መስኖ ፕሮጀክት በአጠቃላይ ወደ ስድስት ሺ ሄክታር የሚያለማ መስኖ ልማት ነው። ከአስር ሺ አባወራ በላይ ተጠቃሚ የሚያደርግ ግድብ ነው። ግድቡ የአርባ ሜትር ከፍታ ያለው እና ወደ ሶስት መቶ ሜትር ርዝመት ያለው ወደ ሀምሳ ስምንት ኪዩቢክ ሚሊየን ውሃ መሸጠም የሚችል የሚገልጥ ስራ ነው። ፕሮጀክቱ በአጠቃላይ በአሁኑ ሰዓት ወደ አስር ነጥብ አምስት ፐርሰንት ላይ ያለው በጥሩ ሁኔታ ሄድ ያለበት ሁኔታ ነው ያለው። ከሁለት አመት በኋላ ፕሮጀክቱ እናጠናቅቃለን ብለን በሶስት አመት ክብ ይዘን እየሰራን ያለንበት ፕሮጀክት ነው። በኦሮሚያ ውስጥ ባለፉት ሁለት ዓመታት ግንባታቸው ከተጀመሩት መካከል የወልመልና ጨርጨር መስኖ ፕሮጀክቶች ጥቂቶቹ ሲሆኑ በመላው አገሪቱ በግንባታ ላይ የሚገኙ የመስኖ ልማት ስራዎች ጥሩ በሚባል ደረጃ ላይ ናቸው ብለዋል ኮሚሽነሩ ሌሎች ፕሮጀክቶች በመላው ኢትዮጵያ ውስጥ እየተሰሩ ያሉ ፕሮጀክቶች አሉ። አዳዲሶቹ መካከል ለማንሳት አሁን ሌላኛው ርብ በአማራ ክልል እየተሰራ ያለ አለ። የአጅማጫጫ ፕሮጀክት በሂደት ላይ ወደ ልማት እየገባ ያለ፣ በደቡብ የሀገራችን ክልልም የካሊዲዶ መስኖ ልማት የሚባል አለ። እሱ ወደ ስራ የተገባበት ሁኔታ አለ። ተጨማሪም በኦሮሚያ ውስጥ ወልመልና ወልመል ጨልጨል መስኖ ልማት ፕሮጀክቶች አሉ። እነኚህ ለምሳሌ ያህል የጠቀስኳቸው ናቸው። በመላው የሀገራችን ክፍል በ አፋርም ነባር ከሚባሉ ፕሮጀክቶች መካከል ግንባታው ለአስር ዓመት ገደማ መጓተቱ የሚገለጸው የአርጆ ዲዴሳ መስኖ ልማት አንዱ ነው። ግንባታው የተጓተተበትን ምክንያት አብራርተዋል ኢንጂነር ሳሙኤል። ተመሳሳይ መዘግየቶች በሌሎች የመስኖ ልማት ስራዎች እንዳይኖሩም እንደተሰራ ገልጸዋል። የዘገዩ ፕሮጀክቶች አሉ። ከዛ የዛሬ ማሚሄዴ በትግራይ ክልል የሚገኝ ፕሮጀክት ባለፉት አመታት ተጀምሮ የዘገዩ ፕሮጀክቶች ናቸው። በአጠቃላይ የነኙ ፕሮጀክቶች የመዘግየት ዋናው ምክንያት ከማስፈጸም አቅም ጋር ተቋማዊ አቅም ጋር ተያያዥነት ያላቸው ነገሮች ናቸው። ተቋማዊ አቅም ስንል በዚህ በውሃ ሴክተር ውስጥ የሚሰሩ የመንግስት መስሪያ ቤቶች፣ የመንግስት የልማት ድርጅቶች፣ የግል ድርጅቶች እንዲሆኑ ይችላሉ። ኢቨን እስከ ወተር ዩዘር አሶሴሽን ድረስ ያለው ተቋማዊ በዚህ በወተር ሴክተር ውስጥ ደካማ ከመሆኑ ጋር ተያያዥነት ያለው መሆኑ ነው። ሌላው በመስኩ የሰለጠነ የሰው ኃይል በሚቀባው ለዚህ ልምድ ያዳበረ ባለሙያ ባለመኖሩ ስራዎች የመዘግየት ሁኔታዎች አቅም ማነስ ጋር ተያይዞ ያለው የዲዛይን ችግሮች ተያዥነት ያላቸው ጉዳዮች በብዛት በፕሮጀክቶቹ ላይ ያጋጠሙ ነገሮች ናቸው። የማህበራዊ ችግሮችም አንዳንድ ፕሮጀክቶች ላይ ያሉበት ሁኔታ አለ። አጠቃላይ ግን እነዚህ ችግሮች በተለይ አንተ ካነሳው ከአርግረድ የሰበ ተያይዞ ያለው ሙሉ ለሙሉ ፈተን በአግባቡ ስራው የተሰራ ያለበት እና በአሁኑ ሰዓት ወደ ሰማንያ ነጥብ አምስት ፐርሰንት በግንባታ ላይ ካሉ የመስኖ ልማት ፕሮጀክቶች በተጨማሪ ሶስት አዳዲስ የመስኖ ልማት ስራን ለመፈጸም ሚኒስቴሩ ግንባታውን ከሚያከናውኑ የስራ ተቋራጮች ጋር ውል መፈጸሙን ገልጸዋል። ኮሚሽነሩ አቶ ከበደ ደበሎ የምዕራብ ሸዋ ዞን ግብርና ጽህፈት ቤት ኃላፊ ናቸው። የጉደር ፋጦ የመስኖ ፕሮጀክት ሲጠናቀቅ የቶኬ ኩታይና ድሬንጭኒ ድሬን ወረዳዎች አርሶ አደሮችን ተጠቃሚ እንደሚያደርግ ተናግረዋል። ከቀድሞ የግብርና አሰራር ልማድም አርሶ አደሮችን በማላቀቅ በዓመት ለ ና ሶስት እያመረቱ ተጠቃሚ እንዲሆኑ ያደርጋቸዋል ብለዋል አቶ ከበደ። ይህም ሁለቱም ወረዳዎችን ተጠቃሚ ያደርጋል ተብሎ ይጠበቃል። መስኖ ልማት ምድርንኒ ና ቶፍካይ ነው። እዚህ አካባቢ ላይ በመጀመሪያ ዙር ሶስት ሺህ አርሶ አደር በላይ ነው ከዚህ ላይ ጥቅም የሚያገኘው ተብሎ የምንጠብቀው። ፕሮጀክቱም ከተቀመጠበት ጊዜ ጀምሮ በአግባቡ ስራውን ጀምረዋል። በፍጥነትም እያከናወንን ያለው በዛም፣ እንግዲህ ለአዲስ አበባ ቅርብ ከመሆናችን አኳያ አርሶ አደሩ የተለያየ አትክልትና ፍራፍሬ በማምረት ለገበያ ማቅረብ ይችላል። ከዚህም የተሻለ ጥቅም ሊያገኝ ይችላል ብለን ነው የምንገምተው። አብዛኛውን ስራ መስራት ያለብን የግድ ዝናብን ብቻ ጠብቀን አይደለም። ዘመናዊ መስኖዎችን፣ ግድቦችን በመገደም በመስኖና በሞተር ፓምፕ፣ በባህላዊ ሪጌሽን በመጠቀም ነው ምርትና ምርታማነት መጨመር የምንችለው። ያም አርሶ አደሩ ያለስጋት ከክረምት ከበጋ ላመርትበት ይችላል። ከዚህ ግድብ ተጠቃሚ ይሆናል ብለን እንጠብቃለን። ከቶኪ የወረዳ አርሶ አደሮች መካከል የመልኬ ቀበሌ ነዋሪ አቶ በቀለ ድሮ የፋጦ ወንዝ ከዚህ ቀደም ምንም አገልግሎት ሳይሰጠን በመቆየቱ ተቆጭተናል ይላሉ። ግንባታው ሲጠናቀቅም ቁጭታቸውን በስራ ለመወጣት እንደተዘጋጁ እንዲህ ገልጸዋል። ምንም ጥቅም ሳይሰጥ ቆይተዋል እና ዝም ብሎ ሸለቆ ለሸለቆ እየሄደ ምንም ሳይሰጠን፣ ያው ከብቶች እየወረዱ ይጠጡ ነበረ እና መንግስት አይቶ ወንዝ ለህዝብ ይጠቅማል ብሎ ሊገድብ አስቧል እና ከተገደበ እኛን ይጠቅማል። ከዚህ በፊት አንድ ጊዜ ነው የምናርሰው፣ በዝናብ ብቻ በአመት አንድ ጊዜ ነው የምናገኘው። ይህ ወንዝ ከተገደበ ልማት ከሆነ በአመት ሶስት ጊዜ ልንጠቀምበት እንችላል። የመስኖ ልማት ኮሚሽኑ ግንባታውን ከሁለት እስከ ሶስት ዓመታት ውስጥ አጠናቅቃለሁ ሲል ማቀዱን አስታውቋል። የፋጦ ጉደር የመስኖ ፕሮጀክት ግንባታን ባለፈው ዓመት ግንቦት ወር ውስጥ የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳና የመስኖ ውሃና ኤነርጂ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ እንዳስጀመሩት ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ